ታርዳታ ነው ታቦሪቲ ወልትዳቻነ ሮፍር ጉታ ነጋን ቡላ ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ ነሐሴ 9 2012 ዓ ም ዝግጅታችን ጀመረ። የትግራይ ክልላዊ መንግስት በተናጥል አካሂደዋለሁ ባለው ምርጫ ላይ ገዢው ህወሓትና ሌሎች አራት አዳዲስ ፓርቲዎች ለመሳተፍ ተመዝግበዋል። እኛ እንግዲህ እንደ አዲስ ትውልድ የአባቶቻችን የትግል ጉዞ የአያቶቻችን የትግል ጉዞን ተከትለም ብንታያቶቻችንን አባቶቻችን ያላሳፉትም ማብቂያ ማረፊያ ሊያገኝ ያልቻለውን የትግራይ ጥያቄ ትግራይ የራሷ ነፃና ሉዓላዊ ሀገር ማግኘት አለባት ብለን ነው የምናምነው። አባቶቻችንም በዚህ ጉዳይ ላይ ምንም አልተሳሳቱም። ራሳቸው የፈጠረዋትን ሀገር በክነው በክልል ደረጃ ያቆዩት ሀገር ለመፍጠር አልጣሩም። ምክንያቱም አይመጥናትም ለትግራይ ደርገህ፣ ለአባቶቻችንም ለእኛም በዚህ ደረጃ ማሰቡ አይመጥነንም። ቀደም ሲል የሰማችሁት የትግራይ ነጻ አውጪ ፓርቲ የፖለቲካ ክፍል ኃላፊ አቶ ማሀሪ ዮሐንስን ሲሆን ተከትሎ የሰማችኋቸው ደግሞ የአረና ትግራይ ለዴሞክራሲና ለሉዓላዊነት ፓርቲ የሕዝብ ግንኙነት ኃላፊ አቶ አምዶም ገብረስላሴ ናቸው። በቃለ ምልልስ ይዘናቸውን እንመለሳለን። በኦሮሞ ነጻነት ግንባር ኦነግ ከፍተኛ አመራር አባላት መካከል የተፈጠረው አለመግባባትን በተመለከተ በቃለምልልስ ምልልስ ማብራሪያ የሚሰጡ እንግዶች ይዘናል። ጤና ይስጥልኝ፣ እንደምናመሻችሁ፣ ክቡራን አድማጮች የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅቶቻችንን በፌስቡክ ላይቭ እና በአህዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ጤና ስጥልኝ እንደምናመሻችሁ። ዜናዎቹን የማሰማችው ቆንጅ ይታየ ነኝ። የሶማሊያ መንግሥት ወታደሮች በአፍሪካ ሕብረት ኃይሎች እየታገዙ በታችኛው ሸበሌ ግዛት የምትገኝ ስትራቴጂያዊ ከተማ ከአልሸባብ እጅ ማስለቀቃቸውን ነዋሪዎች ገለጹ። ኮንቱዋሬ የተባለችው ከተማ ከዋና ከተማዋ ከሞቃዲሾ ሁለት መቶ ኪሎ ሜትር ርቀት ላይ ያለች ሲሆን ታጣቂው ቡድን በመንግሥት ቁጥጥር ስር ባሉ ከተሞችና መንደሮች ላይ ጥቃት ለማድረስ መንቀሳቀሻው አድርጎ የሚጠቀምባት ጠንካራ ይዞታ ሆና ለብዙ አመታት የቆየች ነች። ከተማይቱን ያስለቀቁት ኃይሎች ሰላሳ ሶስት ልጆችን የቤት ለቤት አሰሳ አድርገው ከአልሸባብ እጅ ነጻ አውጥተቸዋል ሲል ዜናው ጨምሮ ገልጿል። የዩናይትድ ስቴትስ መንግስት በሲቪሎች የሚመራውን የሱዳን መንግስት የሚሸረሽሩ ተብለው በሚጠረጠሩ ሰዎች ላይ የቪዛ እገዳ እንደሚጀምር በዚህ ሳምንት ይፋ አደረገ። እገዳው የቀድሞ የሀገሪቱ ፕሬዚደንት ኦመር አልበሽር አስተዳደር ባለስልጣናትና ሌሎችንም እንደሚጨምር የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ አስታውቀዋል። ዩናይትድ ስቴትስ ቀነ ገደቡ የሚያበቃው የተባበሩት መንግስታት ድርጅት የኢራን የጦር መሳሪያ ማዕቀብ እንዲራዘም ያደረገችው ሙከራ ሳይሳካ መቅረቱ ተገለጸ። እናም ዋሽንግተን በቴህራን ላይ የተጣሉት የቀደሙት ዓለም አቀፍ ማዕቀቦች ሁሉ ተመልሰው ተግባራዊ እንዲሆኑባት ወደ ማስገደድ አቅጣጫ ታመራ ይሆናል የሚል ስጋት አጭሯል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ የመንግስታቱ ድርጅት የጸጥታ ምክር ቤት አለም አቀፍ ሰላምና ጸጥታን የመጠበቅ ኃላፊነቱን መወጣት አለመቻሉ ይቅር የማይባል ነው ሲሉ ኮንነዋል። ማዕቀቡ እንዲራዘም የቀረበውን ውሳኔ ድምጽ የሰጡትና የደገፉት ዩናይትድ ስቴትስና ዶሚኒካን ሪፐብሊክ ብቻ መሆናቸው ታውቋል። ሩሲያና ቻይና ውሳኔውን ተቃውመዋል። አስራ አንድ የምክር ቤቱ አባላት ደግሞ ድምፀ ታቅቦ አድርገውበታል። በአለም ዙሪያ የኮሮና ቫይረስ ተያዦች ቁጥር በዩናይትድ ስቴትሱ የጆንስ ሆፕኪንስ ዩኒቨርሲቲ መረጃ መሰረት ከ21 ሚሊዮን አሻቅቧል። ዩናይትድ ስቴትስ ከ5 ነጥብ 3 ሚሊዮን በላይ ይዛ ቀዳሚውን ስፍራ እንደያዘች ነች። ብራዚል 3 ነጥብ 2 ሚሊዮን፣ ህንድ 2 ነጥብ 5 ሚሊዮን ይዘው ይከተላሉ። የዩናይትድ ስቴትስ ሴኔተር ሚት ሮምኒ ለቀውሱ በሰጠነው ምላሽ ልቀን አልተገኘንም ብለዋል። ለዚያ ማሳያውም አሉ ከዓለም ሕዝብ አምስት ከመቶውን ብቻ ይዘን ስናበቃ በኮቪድ-19 ከሞቱት ሰዎች ውስጥ 25 ከመቶውን መያዛችን ነው ብለዋል። ይህ በእንዲህ እንዳለ ካናዳ ከዩናይትድ ስቴትስ ጋር የሚያዋስኗትን ድንበሮች ለተጨማሪ አንድ ወር ተዘግተው እንደሚቆዩ አስታውቃለች። ሀገሪቱ የወረርሽኙን ስርጭት ማሻቀብ በስኬት መቀነስ የቻለች ሲሆን፣ የድንበሩ እንደገና መከፈት ጉዳይ ካናዳውያንን አሳስቦ ከርሟል። በዚህ እንዳለ የካሊፎርኒያ ስቴት ባለስልጣናት የኮቪድ-19 ተጠቂዎች መዝጋቢው ስርዓት ላይ በተፈጠረ መሰናክል ምክንያት ቁጥሩ በትክክል እንዳልተመዘገበና እንዲያውም ካለው በ300 ሺህ ያነሰ አሀዝ እንደሚያሳይ ተናግረዋል። በሌላ በኩል የዩናይትድ ስቴትስ የፖስታ አገልግሎት በመጪው ህዳር ለሚካሄደው ምርጫ በፖስታ ቤት በኩል ድምጻቸውን የሚልኩ መራጮችን ፖስታዎች በሙሉ በእለቱ ማድረስ እንደሚችል ማረጋገጫ ለመስጠት አይቻለኝም ሲል አስጠነቀቀ። ሀገሪቱ በኮቪድ-19 ወረርሽኝ ምክንያት ለምርጫው ግዙፍ ቁጥር ያለው ህዝብ በፖስታ ቤት በኩል ድምፁን ይልካል በሚል ዝግጅቷን እያጠናከረች ባለችበት በዚህ ወቅት መሆኑ ነው። ዋሽንግተን ፖስት ጋዜጣ በትናንት ዘገባው እንዳለው የዩናይትድ ስቴትስ የፖስታ አገልግሎት ለ46 ስቴቶችና ለዲስትሪክት ኦፍ ኮሎምቢያ ማስጠንቀቂያ ደብዳቤ ልኮላቸዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ12040 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ ነሐሴ 9 2012 ዓ ም ምሽት ፕሮግራም ነው። አድማጮች የኮሮና ቫይረስ ስርጭትን ለመግታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የአሜሪካ ድምጽ ሰራተኞች በየቤታችን እንገኛለን። የምትከታተሉትን ቅንብር የምናስደምጣችሁም ከየቤታችን ሆነን ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሀዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። አሁን ለዛሬ ወደ ያዝነው ነው የቀደመ ዘገባ እናልፋለን። የትግራይ ክልላዊ መንግስት በተናጥል አካሂደዋለሁ ባለው ምርጫ ላይ ገዢው ህወሀትና እና ሌሎች አራት አዳዲስ ፓርቲዎች ለመሳተፍ ተመዝግበዋል። ከአዳዲሶቹ ፓርቲዎች መካከል ውድብ ናጽነት ትግራይ ወይም የትግራይ ነፃ አውጪ ድርጅት ይገኝበታል። የድርጅቱን የፖለቲካ ክፍል ኃላፊ አቶ መሐሪ ዮሐንስን በተጨማሪም በምርጫው ላይ እንደማይሳተፍ ያሳወቀውን የአረና ትግራይ ለዴሞክራሲያዊና ለሉአላዊነት ፓርቲ ህዝብ ግንኙነት ኃላፊ አቶ አምዶም ገብረስላሴን ያነጋገረችው አዳነች ፍሳሀዬ ተከታዩን አሰናድታለች። ቃለ ምልልሶቹ በተከታታይ ይቀርባሉ። በቅድሚያ አቶ መሐሪ ራሳቸውን በማስተዋወቅ ይጀምራሉ። መሐሪ ዮሐንስ እባላለሁ። በውድብ ናጽነት ትግራይ የፖለቲካ ክፍል ኃላፊ ነኝ። ለረጅም ጊዜ የቆየበት ስራ መቀለ ዩኒቨርሲቲ በፖለቲካ ሳይንስ ትምህርት ክፍል መምህር ነኝ፣ አስተማሪ ነኝ። በተለይ ቀደም ብሎ በምርምር ስራዎችም ሳስተት ነበር። የራሴ የሆኑ የፖለቲካ ጽሁፎችም በማዘጋጀት እሰራለሁ። አንድ መጽሐፍም አሳትሚያለሁ ባለፈው ዓመት። አቶ መሐሪ ዮሐንስ፣ ስለ ድርጅታችሁ ውድብ ናጽነት ትግራይ ይዘትና አለማቢ ያብራሩልን። እንግዲህ የኛ ፓርቲ ከትግራይ ታሪክ አንድ የትግራይ ሀገር ምስረታ ብቸኛ የተንቀሳቀሰ የተነሳ ፓርቲ ነው ለማለት አያስቸግርም። እኔ እስከማውቀው ድረስ አሁን ባለንበት ጊዜ ብቸኛው ለትግራይ ሀገር ምስረታ የቀና አላማ የተነሳ ፓርቲ ነው። ለትግራይ ሀገር ምስረታ ስንነሳ ናሽናል ስፓሽን ብሔራዊ ድርጅት ነው። ብሔራዊ ብንባል ግን ብለን የጭቁን ብሔር ጥያቄ አይደለም እኛ የምናነሳው። ትግራይ ሀገር የመሆን እጣፋንታን ያላት ከዚህ በፊትም ትግራይ በዋናነት በምስሏ ቀርጻ ስትመራው የነበረ የራስዋ የሆነ ረጅም ታሪክ የመንግስትነት ታሪክ ነበራት። እሱ ከባለፈው ሰላሳ ዓመታት በተለይ ዘመናዊ በኢትዮጵያ መሰረቷ ጋር ተያይዞ ተቀልብሰዋል። ያ ታሪካዊ ጉዞ ከዛም ተመስሎ የትግራይ ላለፉት መቶ ዓመታት በተለይ እስከ ሰማኒያ ሶስት በነበረው ታሪኳም ማንነቷም ግዛቷም በኢትዮጵያ ኤምፓየር ስር ተነጥቃ የህልውና አደጋ ተጋርጦባት ቆይታለች። በተለይ በህወሓት ትግል ወይ ህወሓት ተመራው በሁለተኛ ወያኔ የምንለው ወይ ደግሞ ትግሉ የራሷ መንግስት የራሷ ግዛት ከልላ የራሷ ውስጣዊ ሌላ የማስጠበቅ እስከ ዛሬ ቀን ቆይታለች ማለት ነው። እኛ እንግዲህ በአዲስ ትውልድ የአባቶቻችን የትግል ጉዞ የአያቶቻችን የትግል ጉዞን ተከትለን ግን ደግሞ አያቶቻችን፣ አባቶቻችን ያላሳኩትን ማብቂያ ማረፊያ ሊያገኝ ያልቻለውን የትግራይ ጥያቄ ትግራይ የራሷ ነጻና ሉዓላዊ ሀገር ማግኘት አለባት ብለን በምናምነው ሀገር የመሆን እጣ ፈንታ ያላቸው ብሔሮች ደግሞ እርስ በርሳቸው የማይተማመኑ የማይስማሙ፣ የጋራ አላማ የሌላቸው በመሆናቸው ጦርነትና በግጭት እንዲሁም ደግሞ በሰላም እጦት በዴሞክራሲ እጦት የምትኖር ግዛት ሀገ አድርጓታል። ስለዚህ መለያየት ነው የሚሆነው የመጨረሻ ውጤቱ ብለን ነው ድምዳሜ ላይ ደረስነው። በህወሀት ዘመን ወይ ከዚዎች እንደተሞቀሩ በፌዴራሊዝም በዴሞክራሲ በምናም በሚሉት ማመቻመቻ ሀሳቦች አይፈታም። በሀገርነት ብቻ ነው ዘላቂና ዘላለማዊነት የሚያገኘው ብለን ለምናምነው ግን አቶ መሀሪ እስካሁን ባለው ጊዜ ኢትዮጵያ ውስጥ አብረው በአንድነት የኖሩበት ጊዜም አለ እንግዲህ ስለምንመኘው መፍትሄ የምንለውን መለያየት የምንለውን መፍትሄ በድፍረት በወኑ እውነትን የዓለም እውነታ ኤክስፔሪንስን ተቀብለን በእውነት መናገር መደማመጥ ስላልፈለግን ነው እንጂ ተስማምተን የኖርበት አንዳችን ታሪክ የለም። ስንጎናተን ስንጠራጠር ስንከዳዳ ነው የኖርነው። አንዱ ላይ አሻጥር እየሰራ አንዱን አንዱን ለመጣል ከውጭ ሀይላት ሳይቀር እየተመሳጠረ የመንግስቱን ምስጢር አሳልፎ እየሰጠ ሀገሪቷን ወደ ማያባራ ጦርነት እየከተተት ነው የቀጠል ነው። እና ይሄ የውሸት ትርክት ነው። አቶ መሐሪ ዮሐንስ፣ ይህ የእናንተ አስተሳሰብ ነፃ ትግራይ ወይም ነፃ ሀገር መመስረት የሚለው በትግራይ ህዝብ ምን ያህል ተቀባይነት ይኖረዋል ብለው ይገምታሉ? በእርግጠኛ ሳይንሳዊ ጥናት አላደረግንም። ገና ነን። ያው በሌላው ዓለም እንደሚታየው አንድ አይደለ ፖሊንግ ሲስተም የሚባለው አሜሪካ ላይ እሱንም ማድረግ አልቻልንም። ካለ ሁኔታ ማንጣር ግን በእርግጥ የትግራይ ህዝብ ውስጡ ላይ የታመቀ ብሔራዊ ስሜት አለ። ውስጡም ላይ የሀገርነት ስሜት እንዳለ እገነዘባለሁ። በግድ ሀገር እንሁን የሚል ሀሳብ በቅርቡ ገፍ የመጣ ቢሆንም በታሪክም እየታየ ነው። ከዚህ በፊት በተለይ ግግሓት የሚባል ብዙም ሳይቆይ በረሃ ላይ የጠፋ ድርጅት አለ ሚኒስትሩ አንስቶት ነበረ። ህወሀትም በተወሰነ ወራት የትግራይ ሀገር ሪፐብሊክ ማንፌስቶ እንደነበረው ይነገራል። ይም አንበጋን ሎ የሚመራው አቶ ትግሉን ወደ ሀገር ምስረት አቅጣጫ ስላልተገ ነው እንጂ በሚገባ ከተሰራበት እኔ በትግራይ ህዝብ ልብ ውስጥ ሀገር የመሆን ፍላጎት ለሀገርነት የሚቀሰቅስ ስሜት ንብልባል እንዳለገ ነው። በተለይ በተለይ ከቅርቡ እየታዩ ያሉ ነገሮች ደግሞ የትግራይ ህዝብ ኢትዮጵያ ለሱ ምን ማለት እንደሆነ እያየ የመጣበት ሁኔታ አለ አብዛኛው አብሶሉት ማጆሪቲ ሀገር መሆን ይፈልጋል ባደረግነው ኢንፎርማል አሰፋ ማለት ነው ይህን ጥያቄ ያነሳሁበት ምክንያት እንደሚታወቀው ትግራይ እንግዲህ የኢትዮጵያና የኢትዮጵያዊነት መሰረት ናት የሚል እምነት ስላለ ከዚህ ጋር ተሳስሮ እንግዲህ ይሄ ትግራይ ከኢትዮጵያ ወጥታ ራሷን ችላ ሀገር መሆን የሚለው ምን ያህል ይሄዳል ከሚል ነው እንግዲህ እሱ እኮ ውሸት ነው ታዲያ ነች። ይሄ የኢትዮጵያ መሰረት ነው የሚለው የተዛባ ታሪክ እኮ ነው። የትኛዋ ኢትዮጵያ ነው ትግራይ የመሰረተችው? ስለዚ፣ የትኛዋ ኢትዮጵያ ነው እያወራን ያለ ነው? ኢትዮጵያ ማለት ከየት ወዴት ነው? ምናልባት እሺ እንበል እና አንዳንድ ሰዎች እንደሚ በውሸት ኢትዮጵያ እና አክሱማ ሲቪላይዜሽን እና እያይዘው ለም ትግራይ መሰረተች ብሎ ካሰቡ የታለች እስከ አሁን ጥንታዊቷ ኢትዮጵያ እኮ ፈርሳለች። ምናልባት ጥንታዊቷ ኢትዮጵያ ለሁለት ተቆርጣ ግማሿ ትግራይን፣ ግማሿ ደግሞ ኤርትራ ውስጥ ነው ያለችው ማለት ነው። የትኛዋ ኢትዮጵያ ነው መስራች የሚሆነው? እሺ አሁን እንግዲህ ትግራይን ነፃ ለማውጣት ነፃ ሀገር ለመመስረት የተነሳነን ካላችሁ ምን ፕሮግራም ነው ያላችሁ በምን መልክ ያ እንግዲህ በዴሞክራሲያዊ ና ሰላማዊ ትግል የምናምነው በምርጫ ተወዳድረን የትግራይ ፓርላማ ላይ አብላጫ ድምፅ ያለው ፖዚሽን ካገኘን መንግስት እናቋቁማለን ፓርላማው አስወስነን እንግዲህ አሁን ባለው ሁኔታ የኢትዮጵያ ህገ መንግስት ይኖራል ወይ አይኖሩም ሌላ ጉዳይ ሆኖ ግን በፓርላማ ሶስን ሊሰር እንደምንካሄድልን እንጠይቃለን ማለት ነው ተካሂዶ የትግራይ ህዝብ አዎ ለናስነት ብሎ ሀገር የመመስረት ፍላጎቱን በዴሞክራሲያዊ ፕሮሲጀር ካረጋገጠ ትግራይ ሀገር የመሆን ህዝበ ውሳኔ ራሷን ወስናለች ማለት ነው። የትግራይ ህዝብ ራሱን ወስነዋል ማለት ነው። ከዛ ትራንዚሽናል መንግስት ነው የምናቋቁመው። ምክንያት አዲስ ህገ መንግስት ያስፈልገናል። አዲስ ሀገር አዲስ ሪፐብሊክ አዲስ ህብረተሰባዊ ማህበራዊ ኮንትራክት ስለምንፈራረም በትራንዚሽናል መንግስቱ ሁሉም የሚያሳትፍ የፖለቲካ የትግራይ ፖለቲካ ሀይል የሚሳትፍበት ሁለት አመትም ሶስት አመትም፣ እሱ ግን በኋላ እንደ ሁኔታው የታየ የሚወሰን ይሆናል። ለጊዜው በማንፌስቶችን ኦልሞስት የሶስት አመት ትራንዚሽናል መንግስት ብለን ፕሮፖዝ አድርገን ያለ ነው። ሁሉም የሚሳተፉበት ትራንዚሽናል መንግስት ከተቋቋመ በኋላ ፓርቲዎቹ አዲሱ ህገ መንግስትና አዲሶቹ ተቋማት ለመገንባት ትክክል ያደርጋሉ። ተጠበቀ በኋላ ምርጫ ያካሄዳል። ምርጫውን አሸንፎ ሊመጣው መንግስት የመጀመሪያው የናጣና ልዑላዊ ትግራይ ሪፐብሊክ ህዝባዊ መንግስት ይሆናል ማለት ነው። እንግዲህ ያ መንግስት ምን አይነት የኢኮኖሚ ይዘት ይኖረዋል? ለምሳሌ ብዙ ሰዎች የኢኮኖሚ ጉዳይ ሊያነሱ ይችላሉ። ራሷን ችላ መንቀሳቀስ ትችላለች ወይ ትግራይ የሚለው እኔ አሁን ልነግርሽ አልችልም። ገባሽ? እኔና ጓደቼ ነፃ መንግስት ለማቋቋም ነው እየታገልን ያለነው ነፃ ሀገር ለማቋቋም ነው። ነፃ ሀገር ሆና ከተመሰረተች በኋላ እንዳልኩሽ ትራንዚሽናል መንግስት ነው የሚሆነው። ያው የሚኖሩን ፖሊሲዎች ደግሞ ኦልሞስት በቴክኖክራት ጋቨርንመንት ከሁሉም ፖለቲካ ሀይሎች የሚያስማሙ ፖሊሲዎችን በድርድር ጊዜያዊ የሆነ የሽግግር የኢኮኖሚ ፖሊሲ ይኖራል። በሽግግር ወቅቱ ማለት ነው። ከነጻነት በኋላ የትግራይ ናጣና ልዑላዊ ሀገር በህዝበ ውሳኔ ከመሰረትም በኋላ ነጻነት የሚባል ፓርቲ ምን ያስፈልጋል? የትግራይ ናጥነት ለመምጣት የታገለ ፓርቲ ትግራይ ነጻና ልዑላዊ ሀገር ሆና ከተመሰረተች በኋላ አስፈላጊነት የለውም። ስለዚህ ፖለቲካ ኢኮኖሚ ትግልን ማዕከል ያደረገ የመደብ ትግል ነው የምናደርገው ያን የአይዲዮሎጂ ፓርቲ ይሆናል ከዚ ከያኒ በኋላ የክላስ ፓርቲ ይሆናል ማለት ነው። ይሄ እንግዲህ የረጅም ጊዜ እቅድ ነው የሚሆነው። አሁን ትግራይ ውስጥ ከሚካሄደው ምርጫ ምንድን ነው የምጠበቁት? ይሄ ምርጫ ለእኛ እንደ ህዝበ ውሳኔ ነው የምንቆጥረው። በህልውናችን ላይ ተጨባጭ የሆነ ህወሀት ስላለ ሳይሆን ትግራይን እንደ ትግራይ የራሷ መንግስት፣ ግዛታዊ አንድነት፣ የራሷ ውስጣዊ ማጥነት፣ የራሷ ጥቅሞች ብሔራዊ ጥቅሞች ናስጠብቃል በመሄድ ላይ የተጋረጠባት አደጋ አለ ከውጭም ከውስጥም በዋናነት ደግሞ የትግራይ ህዝብ ታግሎ ያረጋገጠውን የራስ በራስ የመወሰን መብት ላይ ያዣበበ አደጋ አለ። እሱን በመመከት ላይ እያደረግነው ያለው ምርጫ ነው። የምርጫ ማለት ነው። ይህንን ስንል ግን ዴሞክራሲ፣ ፍትህ በተለይ ደግሞ ዴሞክራሲያዊ ፖለቲካ ምህዳር በትግራይ መሰል ወደ ጎን የምንለው ጉዳይ አይደለም። እንደ የውድብና ትግራይ ዋና ውግባችን የትግራይ መንግስትነት በማስቀጠል ጉዳይ ላይ ነው። ምርጫ አድርገን የራሳችን በራሳችን የመወሰን መስ አስጠብቀን የራሳችን መንግስትም ከመስከረም በኋላ ህጋዊና ቁቡል የሆነ መንግስት በመትከል ላይ ነው። ህጋዊና ቁቡል የሆነ መንግስት ከመስከረም በኋላ ማየት እንፈልጋለን። ይሄ ነው ግባችን። አዎ፣ እንግዲህ እዚህ ላይ እንደሚታወቀው በፌዴራል መንግስት በኩል የትግራይ ራሷን ችላ ምርጫ ማካሄድ ተቀባይነት የለውም፣ በተደጋጋሚም ተነግሯል። አሁን የፌዴራል ምክር ቤት አፈ ጉባኤ ራሳቸው ማካሄድ አትችሉም የሚል ደብዳቤ ጽፈዋል። እንግዲህ እና ይህን እንዴት ታዩታላችሁ? በትግራይ ህዝብ ጉዳይ ላይ የሚወስነው የትግራይ ህዝብ ብቻና ብቻ ነው። ከዛ ውጭ ማንኛውም ሀይል አያገባውም፣ ሊወስን አይችልም። እነሱ ራሳቸው ህገ መንግስቱን ጥፈው በህገ መንግስቱ ትርጓሜ ስም ኮንስቲቱሽናል ቫዮሌሽን ፈጽመው ዲክታተርሽፕ እየተከለ ዝም ብለው እያዩ የእኛ ህገ መንግስታዊ መብት በተለይ ደግሞ ታግለን ያመጣነውን መብት ሊወስኑልን አይችሉም። የእኛም የራስ በራስ የመወሰን መብት የመቀልበስ መሆነ የማራዘም መብት የለም። ምርጫው አደርገዋለን። እሺ እንግዲህ አቶ መሀሪ ዮሐንስ ለሰጡኝ ሰፊ ማብራሪያ በጣም አመሰግናለሁ። የአረና ትግራይ ለዲሞክራሲና ሉዓላዊነት ፓርቲ የህዝብ ግንኙነት ኃላፊ አቶ አምዶም ገብረስላሴ ግን በትግራይ ነፃ ሀገር መሆን ጥያቄ ላይ ለየት ያለ አመለካከት አላቸው። አቶ አምዶም በአሁኑ ወቅት ትግራይ ውስጥ በተለይ አዲሶቹ የተለያዩ የፖለቲካ ድርጅቶች እንዳሉ የሚታወቅ ነው። እና ከእነሱም አንዱ ውድብ ናጽነት ትግራይ የሚባለው የትግራይ ነጻ አውጪ እንበለው በአማርኛ እንግዲህ ትግራይ ድሮም ቢሆን ራሷን ችላ ስታስተዳደር የነበረች እና ራሷን ችላ ማስተዳደር የምችል ክልል ናት እና አባቶቻችንና አያቶቻችን ታግለው ጫፍ ላይ ያላደረሱትን ማለትም ነጻ ትግራይ የመመስረቱን ዓላማ ይዘን እየተንቀሳቀስ ነው ብለው ነበርና እስኪ በዚህ ላይ ያሉት አመለካከት እንደሚታወቀው፣ ትግራይ ምስራቅ አፍሪካ በኢትዮጵያ የአክሱም ስልጣኔ የሚባልና ሌሎችም ዋና ማዕከል ሆኖ የቆየ ከሶስት ሺህ ዓመታት በላይ የቆየ ስልጣኔ ማዕከሉ ትግራይ ላይ ነበረ። ሰፊ ግዛት አንዴ ሲሰፋ፣ አንዴ ሲጠብ እንደየሁኔታው እንደየጊዜው እየነበረ ነው። በተለይ አክሱም ማዕከሉ አድርጎ አሁን ያለችው ኢትዮጵያም የተፈጠረችው ወይም ማዕከሏ አክሱም አድርጋ ነው የነበረችው ማለት ነው። በዚህ አክሱም ማዕከል ያደረገ ሀገር ስልጣኔ ከዓለም አሉ ከሚባሉ ሀያላን ሀገሮች በስልጣኔ በኢኮኖሚ፣ በፖለቲካ፣ በሁሉም በንግድ በጣም ሀይለኛና በጣም ስነጥር የሆነ ስልጣኔ ሀገርም የፈጠረ ሕዝብ ነው። ስለዚህ የትግራይ ሕዝብ የዚህ ስልጣኔ ማዕከል ሆኖ ኢትዮጵያ ሀገሩን ለዘመናት የራሱን አስተዋጽኦ እያደረገ ተጠላቶችም እየተዋጋ መስዋዕትነት እየከፈለ አቆይቷታል እና አባቶቻችንም በዚህ ጉዳይ ላይ ምንም አልተሳሳቱም። ራሳቸው የፈጠሯትን ሀገር በትነው ራሳቸውን በክልል ደረጃ ያቆዩት ሀገር ለመፍጠር አልጣሩም። ምክንያቱም አይመጥናትም ለትግራይ ትግራይ ህዝብ ለአባቶቻችንም ለእኛም በዚህ ደረጃ ማሰቡ አይመጥነንም። ስለዚህ ይህ ጉዳይ በትግራይ ህዝብ ስኖልጎናም በተጨባጭ ሁኔታም ለትግራይ ህዝብ የሚመጥን አይደለም። እንግዲህ አቶ መሐሪ ዮሐንስ የውድብ ነፃነት ትግራይ የፖለቲካ ኃላፊ በዚህ ነጥብ ላይ አንስተው የትኛዋ ናት ጥንታዊቷ ኢትዮጵያ የአክሱም የሚባለው የትኛዋ ናት? አሁን የለችም። እንዳውም አሁንማ በትግራይና በኤርትራ መካከል ሆኖ ነው የቀረው እና የት አለችና ነው የሚሉት እሳቸው። እንግዲህ ኢትዮጵያ፣ የድሮዋ ኢትዮጵያ፣ የአሁኗ ኢትዮጵያ በአክሱም ማዕከሉ ያደረገ ኢትዮጵያ የነበረችው እንደ ጊዜ፣ እንደ ሁኔታ፣ እንደ ብልወቱ፣ እንደ ስልጣኔ፣ እንደ አቋም የተለያየ መጥቷል። አንዴ ከምስራቅ አፍሪካ አልፎ አረቢያን እስከ ግብፅም ሌሎችም እስከ ጫፍ ሱዳንም ሌሎችም የአፍሪካ ሀገሮችም ቀንድ አፍሪካም ያስተባበረ ታላቅ ገናና መንግስት ይሆናል። ጉልበት ሲያንስ የተለያዩ ሁኔታዎች ሲፈጠር ደግሞ ያንሳል እና ማህሪም እንደገለጠው የኢትዮጵያ አካል ኤርትራም ነበረ። ቀይ ባህርም ነው። የስልጣኔው አንድ ምክንያትም ንግድም ስለነበረ ቀይ ባህር ያዘ፣ ኤርትራም ያጠቃለለ ነበረ እና አሁን ያለችው ኢትዮጵያ አንሳል ሊሆን ይችላል። ስልጣኔው እንደ ሀገርም በጣም ትልቅ ኢምፓየርም የፈጠረ ህዝብ ነው። እንደተገለጸው ግን የኤርትራ ህዝብ የኤርትራ የምትባለው ሀገርም የኢትዮጵያ አካል ነበረች። እንዴት ከኢትዮጵያ እንደተለየችም ይታወሳል። ይሄ የኤርትራ ሀገር ሆኖ መሄድም ለኤርትራ ህዝብም ለኢትዮጵያ ህዝብም ለትግራይ ህዝብ እሊዘጅ አይደለም። ሀገር መሆን የሚያዋጣ እንዳልሆነ እያየን ነው። ስለዚህ ትግራይም ከኢትዮጵያ ትገነጠላለች ማለት ስህተት ነው። ምክንያቱ ትግራይ ኢትዮጵያ ዋና ማዕከል ነው፣ አክሱም ነው። ኢትዮጵያ ባል ሀገር ዘመናት ፖለቲካዊ እንደ ሉዓላዊ ሀገር የቆየችው ትግራይ ማዕከል አድርጋ፣ አክሱም ማዕከል አድርጋ ነው። የተቀረው የኢትዮጵያ ክፍልም ጫፍ አይደለም። በተለይ ስልጣኔው ማዕከል ማዕከል ነው፣ ሁሉ ማለት ይቻላለን። የኤርትራ ህዝብም የትግራይ ህዝብም የተቀረው የኢትዮጵያ ህዝብም አንድ ህዝብ ነው። ትልቅ ደረጃ ላይ ደርሶ ያቃል። ዓለምን የምንፈክረው ስልጣኔም ጉልበትም ሀይልም ግዛትም ፈጥሮ ያቃልና በዚህ ነው መታየት ያለበት። እንግዲህ አንድ ሌላ ነጥብ አቶ መሐሪ፣ መለያየቱ ነው የሚሻለው የሚሉበት። የኢትዮጵያ ህዝቦች አንድ ላይ ኖረዋል ሊባል እንጂ በሰላም ኖሮ አያውቁም። እርስ በራሳቸው የሚጋጩ ለስልጣን ሲሉ ከውጭ መንግስታት ሁሉ እየተባበሩ ትግራይን ሊያጠቁ ሲመክሩ የነበሩ ናቸው እና በዛም ላይ አሁን በተለይ ኢትዮጵያ ለትግራይ ምን ማለት እንደሆነች እያየን ነው እና ስለዚህ መለያየቱ ነው የሚሻለን ነው የሚሉት እንግዲህ። ይሄ አባባል በጣም የተሳሳተ ነው። በኢትዮጵያ ለሶስት ሺ ከዛም በላይ አመታት እንደ መንግስት ሲቀጥል ዲሞክራሲያዊ መንግስት ኖረን አይደለም። አሁን ያለውም ህወሀት ራሱ የትግራይ ህዝብ ወኪል ነኝ ይላል። ከሀያ ሰባት አመት ሲገዛም የኢትዮጵያ ህዝብ በዲሞክራሲያዊ መንገድ አይደለም የገዛም በሀይል ነው። የትኛው የኢትዮጵያ መንግስት በሀይል በጉልበት በነፍጥ ነው መግዛት የሚፈልገው ህብረተሰቡን ማለት ነው። እየጋጠመ ያለው በኢትዮጵያ ያለው ትግል ዲሞክራሲያዊ መንግስት ለመፍጠር ነው። ለሁላችን የሚበጅ እያንዳንዱ ህዝብ ራሱ በመረጠው መንግስት እንዲተዳደር የማንኛውም ህዝብ ፍላጎት ነው። በዚህ በሁለት ዓመታት ይሁን ከዛ በፊት የነበሩ ግጭቶች ስርአትን የመቀየር የማዘመን ዲሞክራሲያዊ መንግስት የማድረግ የበለጠ መላ ህዝቦችን ተጠቃሚ ለማድረግ የራሱን አስተዋጽኦ ለማድረግ የሚያጋጥም ግጭት ነው። ይሄ በኢትዮጵያ ያጋጠም በትግራይም እያጋጠም ነው። የእነዚህ ግጭቶች የሚጠፉ ናቸው። ሀገር መሆን የእነዚህ ችግሮችም አይፈታም። በኢትዮጵያ እያጋጠመ ያለው ችግር አንድ ስላልሆነ ነው የተለያየ ስለሆነ ሳይሆን ማህበራዊ፣ ፖለቲካዊና ኢኮኖሚያዊ ጥያቄዎችን የሚመልስ አቅም ያለው የህዝብን ጥያቄ በአግባቡ የሚያዳምጥ ዴሞክራሲያዊ መንግስት ስለሌለ ስለሆነ የእነዚህን ጥያቄዎች የትግራይ ህዝብን ጥያቄ ከተቀራሪ ኢትዮጵያ ህዝብ አብሮ የሚመለስ ነው የሚሆነው። በነገራችን ላይ እንግዲህ አቶ አምዶም አሁን በዲሞክራሲያዊ መንገድ በተመረጠ አስተዳደር መኖርና መተዳደር የሚለውን ነጥብ አንስተዋል። እና አሁን እንግዲህ ትግራይ ውስጥ ምርጫ ለማካሄድ እየተሞከረ ነው። እነዚህ የተለያዩ አዲሶቹ ፓርቲዎች የሚሳተፉበት ህወሓትም ያለበት ምርጫ እየተካሄደ ነው። እና እስቲ በዚህ ላይ ያሉትን አመለካከት። በትግራይም እንደ ኢትዮጵያ የዲሞክራሲ ችግር እንዳለ የሚያሳየው የአሁኑ ምርጫ ነው። አንዱ ዋና ምልክት የአሁኑ ምርጫ ነው። ምርጫው ህወሀት ራሱ የህወሀት ማዕከላዊ ኮሚቴ የህወሀት ስራ አስፈጻሚ ኮሚቴ እንዲሁም የዶክተር ደብረጽዮን መንግስት አስቀድሞ በምክር ቤቱ ያወጀው ነው። አራት ፓርቲዎች ሆነን እንወዳደራለን፣ ምርጫ እናካሄዳለን፣ ሌሎችን አናሳክስም የሚል መግለጫ በይፋ ገልጿል። ስለዚህ ምርጫው የሚካሄድ የታሰበው በመጀመሪያ ህወሀት ለህዝቡ ይሻልሃል ያላቸውን ፓርቲዎች ናቸው። የኢትዮጵያ የፌዴራል ምርጫዎች የኢትዮጵያ ብሔራዊ ምርጫ ቦርድ ብቻ ይመራል ይላል። ህወሀት ግን የራሱን ምርጫ ቦርድ የራሱን አባላት ቦርዱ የራሱን አባላት ናቸው። ምርጫ ኮሚሽን ውስጥ የገቡት የማንንም ፓርቲ አባላት ያልሆኑ ወጋኝነት የሌላቸው ነው የተባለው። እንግዲህ እያሱ ጎሮሽ የሚባለውን ሰውዬ ሰውየ የህወሀት የፕሮፓጋንዳ ኃላፊ የሆነው በውቀው ሲሰራ የነበረ ነው። መለስ ጣጣሀየም ደግሞ በተደጋጋሚ ረዳት ፕሮፌሰር በሚል ማዕረግ በድምፅ ወያነና በትግራይ ቴሌቪዥን የፕሮፓጋንዳ መሳሪያ ሆኖ የቆየ ሰው ነው። ይህ ትቅረቱ እንደዛ ናቸው። ህወሓት ስልጣን ላይ ለመቆየት ስለፈለገ ነው አሁን ምርጫ የሚያካሂደው አሉ። ስልጣን ላይማ እኮ መቆየት ይችል ነበረ። እዛው እንዲቆዩ እኮ ተብሎ ነበረ። አሁን ምርጫ ሲያረጉ ሌሎችም ይሳተፉበታል። ምን ያህል ሌሎች ያሸንፋሉ አያሸንፉም ሌላ ጥያቄ ነው። ግን በምርጫ ደረጃ ምርጫ ባይደረግ ለህወሓት አልነበረም እንደሚጠቅመው የሚያነሳው የለም። እዛው ይቀጥላል። ምን ይሆናል? አሁን ህወሓት በአንድ ድንጋይ ሁለት ወፍ መምታት ነው የፈለገው። አንድ ያልኩሽን በምርጫው ተጭበርብሮ ቀጣይን መንግስት ሊሆን ይፈልጋል። ሁለተኛው ደግሞ ከብልጽግና ያለው ፉክክር እኔ ብቻ ነኝ ህጋዊ መንግስት የምርጫ የህዝብን ፍላጎት ዳግም የተመረጥኩ ለማለት ነው። ከመስከረም ሰላሳ በኋላ መንግስት የለም የድ እንቅስቃሴ ከተፈካካሪ ፓርቲዎች በስፋት ሲቀርብ ነበረ። ያንን እንደዛ ሲባል ህወሓትም ጭምር ነው ለዚህ ፕሮፓጋንዳ ጥቃት እራሱን ለማዳንም ጭምር ነው። የአምስት አመቱ ምርጫ መካሄድ ነበረበት። አሁን ስድስተኛው መካሄድ ነበረብን። የፌዴራል መንግስት በኮሮና ቫይረስ ምክንያት አልተቻለም ብለዋል። እኛ ግን ማካሄድ እንችላለን፣ ለምን እንጠብቃለን? ህዝባችንም ይፈልጋል እና ስለዚህ ምርጫ እናካሄዳለን ብለዋል። እንግዲህ በአንዱ ወር የሚካሄድ ምርጫ ህጋዊ ሊሆን አይችልም። ሁለተኛ የቦርዱን አቋቋመም ህጋዊ አይደለም። ህገ መንግስት አይደለም። ክልል መንግስት ምርጫ ቦርድ እንዲያቋቋም የሰጠው ህጋዊ ምትን የለም። እነሱ ደግሞ ህግ ይፈቅድልናል፣ የሚያቆመን የለም፣ ምርጫ አታካሄዱ የሚል የለም ነው የሚሉት። በጉልበት ነው እየተባለ ያለው እንጂ በህግ አይደለም። እሺ፣ አቶ አምዶ አረና ለምንድ ነው አልወዳደርም ያለው? አረና ሶስት ምክንያቶች አሉት በዚህ ምርጫ ላለመወዳደር። አንዱ የኮሮና ቫይረስ ዓለም አቀፍ ወረርሽኝ ነው። በትግራይም በኢትዮጵያም ተጨባጭ ሁኔታ ጉዳት እያደረሰ ነው። በዚህ ምርጫ ምክንያት ህዝባችንን ማስጨረስ አልፈለግንም። የህዝባችን ደህንነት ቅድሚያ እንሰጣለን። ሁለተኛው ደሞ በክልል ደረጃ ምርጫ ማካሄድ ይቻላል፣ ግን መምራት ያለበት የአገር አቀፉ የምርጫ ቦርድ ነው። ስለዚህ አገር አቀፍ ምርጫ ቦርድ ፓርቲዎችን መዝግበው እውቅና የሰጠ ቦርዱ በህገ መንግስትም ህጋዊ ስልጣን ያለው ድርጅት ይህ ምርጫ መምራት አልችልም የሚል ውሳኔ ወስኗል። ስለዚህ ሌላ አካል የምርጫ የመምራት ህገ መንግስታዊ እኛው ደግሞ ይህን ህገ መንግስት ማክበር ስለምንፈልግ ነው። ሶስተኛ ደግሞ ህወሀት መጀመሪያ በራሱ በመንግስት ደረጃ ሶስት ፓርቲዎችና ራሱ የሚወዳደረው አውጇል። ሁለተኛ ደግሞ ቦርዱ የራሱን ደጋፊዎችና አባላቶች ናቸው፣ ህጋዊም አይደለም ምርጫው። በተጨማሪም በጣም አጭር ጊዜ ነው ያለ ምርጫ ዲሞክራሲያዊ፣ ነፃ፣ ፍትሀዊና ገለልተኛ ለመሆን የምርጫ ጊዜም ከምርጫ በኋላም በቂ ጊዜ መኖር አለበት። ስለዚህ እነዚህ መስፈርቶችን ስለሚጎድለው ይሄ በትግራይ ሊካሄድ የታሰበው ምርጫ አረና በዚህ ምርጫ ሊሳተፍ ፍቃደኛ አይደለም። አቶ አምዶም ገብረስላሴ ስላሴ ለሰጡኝ የሰፊ ማብራሪያ በጣም አመሰግናለሁ። አዳነጭ ፍሳሐዬንና እንግዶቿን እናመሰግናለን። አድማጮች ከአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የቅዳሜ ምሽት ዝግጅት ነው እየተከታተላችሁ ያላችሁት። ዝግጅቶቻችንን በዌብሳይታችን አምሀሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ እና በትዊተር አት ቪኦኤ አምሀሪክ ብላችሁ ተከተሉን፣ ተነጋገሩ። ኢንስታግራም እና ዩቲዩብ ላይም ታገኙናላችሁ። አፓችንን ከፕሌይ ስቶር እና ከአፕስቶር ስቶር ቪኦኤ ሆርን ኦፍ አፍሪካ ብላችሁ ብትጭኑ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። አየር ላይ በአጭር ሞገድ በ19 ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው። ወደ ተከታዩ ዘገባ እናሻግራችሁ። ሰሞኑን በኦሮሞ ነፃነት ግንባር ኦነግ ከፍተኛ አመራር አባላት መካከል የተፈጠረው አለመግባባት መነጋገሪያ ሆኗል። በድርጅቱ ሊቀመንበር አቶ ዳውድ ኢብሳና በምክትላቸው አቶ አራርሶ ቢቅያ መሪነት ተለያይተው የቆሙት የአመራር አባላት በየፊናቸው በሚያወጧቸው መግለጫዎች ሲወቃቀሱ መቆየታቸውም ይታወቃል። የድርጅቱ የህግ የስነ ስርዓትና ቁጥጥር ኮሚቴ በድርጅቱ ህገ ደንብ መሰረት ጉዳዩን መርምሮ እልባት ለመስጠት እየሰራ መሆኑንም አስታውቋል። እንዲህ ያሉ ሁኔታዎች በገጠሙ ጊዜ ሁኔታውን በጠቅላላው ጉባኤ የሚዳኝ መሆኑ ተመልክቷል። በዚህ ዙሪያ ግራ ቀኝ ያሉትን የኦሮሞ ነጻነት ግንባር ቃል አቀባይ አቶ ቶሌራ አዳባን እንዲሁም ጊዜያዊ ቃል አቀባይ አቶ መሐመድ ረጋሰን ጨምሮ የድርጅቱን የህግ የስነ ስርዓትና ቁጥጥር ኮሚቴ ኃላፊ አቶ አለማየሁ ዲሮን ደረጀ ደስታ አነጋግሯቸዋል። የኦሮሞ ነጻነት ግንባር ኦነግ ያልተከፈለ እና አሁንም አንድ ድርጅት መሆኑን ያነጋገርኳቸው እንግዶች ሙሉ ለሙሉ ይስማማሉ። የተፈታተናቸው ላለው ልዩነታቸው ግን ምናልባት ጥያቄያቸው ኦነግን የሚወክለው ማን ነው የሚለው ሊሆን ይችላል። ግንባሩ ከተለያዩ አቅጣጫ ችግር የተደቀነበት መሆኑን የሚገልጹት የድርጅቱ አመራር አባላት በመጪው የድርጅቱ ጠቅላላ ጉባኤ ለመዳኘት ተስፋ ያደረጉ ይመስላል። ለዚህ ደግሞ የድርጅቱ የህግና ስነ ስርዓት ቁጥጥር ኮሚቴ ጉዳዩ እልባት እስኪያገኝ ድረስ ማንኛውም አመራር አባል መግለጫም ሆነ ማብራሪያ እንዳይሰጥ ገደብ ቢጥልም ገደቡን በማክበር ረገድ ራሱ ልዩነት ያለ ይመስላል። የኦነግ ቃል አቀባይ አቶ ቶሌራ ዳባን በማነጋገር ነበር ጥያቄያችንን የጀመርነው። ጠናስጥልን አቶ ቶሌራ አዳባ የኦነግ ቃል አቀባይ። ሰሞኑን በኦነግ አመራር አባላት መካከል ልዩነት መፈጠሩ እየተነገረ ነው። አቶ ዳውድም ከእናንተ ጋር ያለመሆናቸው አንዱ ማሳያ ይመስላል። አሁን በምን ሁኔታ ላይ ነው ያላችሁት? አሁን እንግዲህ ሰሞኑን በተከሰተው ሁኔታ ሁኔታው እንዲጣራ ለሚመለከተው አካል አሰ ድርጅቱ ችግሮች ሲፈጠሩ የሚፈታው በስነ ስርዓት እና ቁጥጥር ኮሚቴ በኩል ነው። ነገር ግን በመጣ ሲነሱ ተወሰኑ የማዕከላዊ ኮሚቴ አባሎች የስራ አስፈጻሚውን ከስራ አስወግደናል እና በእነሱ ትእዛዝ ወይንም ደግሞ የሚያዛችው ነገሮች ወደፊት እንዳትፈጽሙ የሚል መልእክት አስተላልፈዋል እና በዚህ ሁኔታ መቀጠል ስለማይቻል እኛም በበኩላችን ያለንን አስተያየት እየሰጠን ነው። የህግና የስነ ስርአትና ቁጥጥር ኮሚቴው መግለጫ በዚህ ጉዳይ ላይ እንዳይሰጥ እልባት እስኪሰጠው የሚል ነገር ተናግረዋል። እናንተ ግን በተከታታይ መግለጫ ከዛም አልፋችሁም ስብሰባም እያደረጋችሁ ነው። የሂልተኑም ይጠቀሳል በዚህ ላይ እና ለምንድን ነው ያንን ማድረግ ያስፈለገው? በመሰረቱ አንድ መታወቅ ያለበት ነገር እኛ በመጀመሪያውኑ ሊቀመንበሩም ሌሎችም አባላት የሚያውቁት ህጋዊ ስብሰባ ጠርተን ነበር። ስብሰባ የተጠራው ሊቀመንበሩ የለት ተለት ስራቸው ማከናወን ስላልቻሉ ምክትል ሊቀመንበሩ የስራ አስፈጻሚ ኮሚቴውን ውሳኔ በመከተል ነው የማዕከላዊ ኮሚቴ ስብሰባ እንዲደረግ ያደረጉት። ያውቁት ነበር። ሁሉም ያውቀው ነበር። ከዛ በኋላ በማናውቀው ምክንያት እንደነገ ሊጀመር ሲል በዋዜማው ይህንን ስብሰባ አላውቅም የሚል መግለጫ መውጣቱን ሰማን። እንግዲህ ከልዩ ልዩ ቦታ የመ የሚያነሱት የማዕከላዊ ኮሚቴ አባላት ስብሰባው መካሄድ አለበት በሚል እኛ ስብሰባችንን ቀጠል ስብሰባ ስብሰባው ላይ እያለን የተለያዩ መግለጫዎችና ና የስንባፋ ዘመቻዎች ያሄዱ ነበር። እኛ ለዛ ምንም አሳልሰጠንም። ሰመጨረሻው ድረስ ስብሰባውን ዓላማ ለምን እንደተሰበሰብንና የደረስንበትን ውሳኔ ለህዝቡ በጊዜው መግለጽ ነበረብን በጽሁፍ ገልጸናል ማለት ነው። ከዛ በፊት ምንም ልዩነት አልነበረም። በመካከላችሁ ምንም ልዩነት አልነበረም። ከዛ በፊት በመካከላችን ምንም ልዩነት አልነበረም። እኛ ስብሰባውም የተጠራውን በወቅታዊ ሁኔታ ድርጅቱ ያለበት ሁኔታ አሳሳቢ ስለነበረ ልዩ ልዩ ዘንትሎች በድርጅቱ ላይ ይካሄዱ ነበር። ያንን ለማጥራት እና ምን ማድረግ አለብን ያለው ሁኔታ ለስራ አመቺ የሆነ አይደለም እና በምን አይነት መንገድ የድርጅቱን ስራ መቀጠል አለብን ከሚለው አንጻር ነው እና በዛ ላይ አባሎቻችን እየታሰሩ ነው። ጽፈት እየተዘጋ ነው። ይህንን እንዴት አድርገን ለማስለቀቅ እንችላለን በሚለው ላይ ብቻ የድርጅቱን ስራ በሚመለከት ጉዳይ ላይ ብቻ ነበር የተወያየ ነው። ይሄ ግን ሌላ መንገድ ታይቶ ተተርጉሞ የሐሰት ፕሮፓጋንዳዎች ሲነዙ ነበር ማለት ነው። ይሄ እንግዲህ የደረስንበትን ውሳኔ በጽሁፍ መግለጫ ሰጠን፣ ፕሬስ ኮንፈረንስም ማድረግ አለብን የሚል ውሳኔ አስተላልፈን ነበር። በተለያዩ ምክንያቶች ዘግይተው ባለፈው ጊዜ ሰጥተናል ማለት ነው። ስብሰባ ያደረጋችሁበትን እለት አቶ ዳውድ ለደህንነታቸው ሲባል ከቤታቸው እንዳይወ ጡ ቀባ በተደረገበት ተመሳሳይ ጊዜ ነው እና ለምንድን ነው በዛን ቀን እሳቸው በዛ ሁኔታ ላይ እያሉ ስብሰባ ማድረግ ያስፈለገው? እሳቸው ስራቸውን ለመስራት አልቻሉም። ስላልቻሉ እንዴ መቀጠል አለበት የድርጅቱ ስራ የድርጅቱን ስራ ለመቀጠል ደግሞ አባላት የማዕከላዊ ኮሚቴ አባላት ተሰብስበው ያለውን ሁኔታ ማወቅ አለባቸው። ያንን ለማሳወቅና ውሳኔ የሚፈልጉ ነገሮችን ለመወሰን ነው የተሰበሰበው። ሌላ ምንም አላማ አልነበረውም። ከስብሰባው በኋላ ከእሳቸው ጋር አልተገናኛችሁም? አልተነጋገራችሁም? እሳቸው ስብሰባውን የማይቀበሉ በስብሰባውም ላይ የተነገሩ ነገሮችን የማይቀበሉ መሆኑን ከማሳወቃቸው በፊት አልተገናኛችሁም? አልተወያያችሁም? ስብሰባው ከመካሄዱ በፊት እና አንድ የማዕከላዊ ኮሚቴ አባል ቤታቸው ድረስ በመሄድ ስብሰባው ያስፈልጋል ብለው አስረድተዋቸዋል። በተጨማሪም ደግሞ ከማዕከላዊ ኮሚቴ አባላት በዚህ በፊንፊኔ አካባቢ የሚገኙ ስብሰባ ይጠራልን ብለው ሲጠይቁ ነበር በጽሁፍ ያንን ጽሁፍ ይዘው ሄደው ስብሰባ ማድረግ አለብን ብለው አሳምነው በእውቅና የተካሄደ ስብሰባ ነበር። በምን ምክንያት ከስብሰባው አንድ ቀን በፊት ያ ሁሉ ዘመቻ እንደተከፈተ አልገባ ነው። ከዛ በኋላ ደግሞ ስብሰባው ከተጠናቀቀ በኋላ ደግሞ ሊቀመንበሩ ወደ ጽፈት ቤት በሄዱበት ወቅት ምክትል ሊቀመንበሩንም ሆነ ሌሎችም የስራ አስፈጻሚ ኮሚቴ አባል ለማነጋገር ፈቃደኛ ሆነው አልተገኙም። ይሄንን ነው የምናውቀው። አንድ በአሰራራችን ደንብ መሰረት እንደ ማንኛውም ደግሞ ድርጅትም ይሁን ማንኛውም ሚኒስትር ዘርፍ የሚያደርገው አንድ አመራር ከስራው ተለይቶ ከቀየው በኋላ ወደ ስራው ሲመለስ ምን ነበር፣ ምንድን ነው የተካሄደው? እኔ በሌለውበት ጊዜ ምን ተፈጸመ? ምን ችግር ተከሰተ? ብሎ መጠየቅ ሲገባው ያንን ሁሉ ሳያደርጉ ዝም ብለው ቤት ገብተው መውጣታችን፣ ከዛ በኋላም ከምክትል ሊቀመንበሩ ጋር ተጠይቀው ከስራ አስፈጻሚ ኮሚቴ ጋር ለመስራት ፈቃደኛ ለመሆናቸውን አረጋግጠዋል ማለት ነው። ከኢትዮጵያ ውጭ ብዙ ጊዜ በሚዲያ መግለጫ ሲሰጡ በሰጡበት ወቅት ያሉት ነገር ድርጅቱን አምጥቼ እዚህ አድርሻለሁ ከአሁን በኋላ ህዝቡ እንዲከባከበው ወይንም ደግሞ እንዲከላከለው የሚል መልእክት አስተላለፉ። ይህ መልእክት እንግዲህ ስራ አስፈጻሚው ተሰብስቦ የዕለት ተዕለት ስራውን በሚያከናውንበት ወቅት ስለነበረ ይሄ ህዝቡን ለማነሳሳት ሙከራ ማድረጋቸው ሰዎቻቸውን ነው የሚያሳየው። እንግዲህ በአጠቃላይ ካለው አመራር ጋር ለመስራት ፈቃደኛ ስላልሆኑ ሁኔታዎቹ ዎቹ የበለጠ ችግር ውስጥ የከተቱት እሳቸው ናቸው። ከዛ በኋላ የተከሰቱት ነገሮች ደግሞ የተወሰኑ በጣም ጥቂት የሆኑ ማዕከላዊ ኮሚቴ አባላት ጋር በመሆን የስራ አስፈጻሚውን ከስራ አግደናል የሚል መግለጫ ወጡ ማለት ነው። እሳቸው ቀባው በተደረገባቸው ጊዜ ከቤት እንዳይወጡ ሲደረግ ለደህንነታቸው ሲባል በሚል ነው። የእናንተስ ግምት ምንድን ነው? ለምንድን ነው እሳቸው ከቤት እንዳይወጡ የተደረገበት ምክንያት ምንድን ነው? የተነጋገራችሁበትና የደረሳችሁበት ድምዳሜ ምንድን ነው? ከእሳቸው የሰማነው ይህንኑ ነው የሰማነው። ስለዚህ ማድረግ ያለብን እኛ የድርጅቱን ስራ ማስከፈል ነው። እሳና ደጋፊዎቻቸው የሚሉት መንግስት ድርጅቱን ለመክፈል እሳቸውንም ከአመራር አባልነት ለማግለል የተደረገ የመንግስት ጣልቃ ገብነት ነው ነው የተባለው። እና እዚህ ላይ እርሱ አስተያየት ምንድን ነው? የእነሱ ትርጓሜ እነዛ መሆኑን እየሰማለው፣ እኛ እንግዲህ መንግስት በድርጅት ውስጥ ጣልቃ የሚገባበት ምክንያት የለም። ይህ ድርጅት ደግሞ የሚታወቀው ጥሉ ለድርድር የማቀርብ መሆኑን ነው። ድርጅቱ ነጻ ሆኖ የሚሰራ ድርጅት ነው። መንግስት በምንም ምክንያት እጁን የከተተበት ምክንያት የለም። ምንም አይነት የመንግስት ጣልቃ ገብነት የለበትም ነው። በዚህ ሁኔታ ውስጥ በምን መልኩ ነው ጣልቃ የገቡት? እንግዲህ እነሱ አንድ የሚያቀርቡት ምክንያት እንደሚመስለኝ ችግር በተፈጠረበት ወቅት እኛ ለደህንነታችን ሰግተን ፖሊስ ጽሕፈት ቤታችንን ሊጠብቅልን በስብሰባ ወቅት በተፈጠሩት ግርግሮች ምክንያት ሰግተን ስብሰባ እንዳይቋረጥ ደህንነታችንን እንዲጠብቅልን ጠይቀናል። ከዛ ውጪ በምንም አይነት መልኩ መንግስት ጣልቃ የገባበት ምክንያት የለም። ደህንነታችንን የመጠበቅ ኃላፊነት ደግሞ አለበት። በእናንተ ስብሰባ በሚመለከት የተነሳው ምንድን ነው? ወጪን በሚመለከት ለምሳሌ ከድርጅቱ ምንም የተጠየቀ ወጪ የለም። አንድ ስብሰባ ለማካሄድ የገንዘብ ወጪ ያስፈልጋል የሚል ተደርጓል። እናንተ አሁን በሂልተንም ከዛ በኋላ ስብሰባ አድርጋችኋል። ለምሳሌ የሂልተኑን ወጪ እንዴት ነው የሸፈናችሁት? ከድርጅቱ ካልወጣ የሂልተኑ ወጪ ብቻ ሳይሆን ያ አሁን ከድርጅቱ ቤት ኪራይን በተመለከተ ከድርጅቱ የተሰጠን ምንም ምላሽ የለም። ተቋቋጠው ብላል ደግነቱ ያለነው ህዝባችን ውስጥ በመሆኑ ነው፣ ለመኖር ለመቀጠል የቻልነው። በመሰረቱ ይሄ ድርጅት በህዝብ ላይ ተመርክዞ የሚኖር ድርጅት ነው፣ ሲኖር የነበረና እየኖረ ያለ ድርጅት ነው። ህዝባችን ነው ሲያኖረን የነበረውም ያለውም። ስብሰባውን በተመለከተ ያን ያህል ወጪ የሚጠይቅም አልነበረም። በተቻለ መጠን በአነስተኛ ወጪ ነው ያካሄድ ነው። በሌላ በኩል ደግሞ መታየት ያለበት እያንዳንዱ ከዞኖች የሚመጡ የድርጅቱ አባላት የራሳቸውን ወጪ ሸፍነው ነው የሚመጡት። ከህዝቡ ገሚ ያገኙት ማለት ነው። በፊትም በዛ አይነት መንገድ ነው የሚሰራው ሲሰራ አይነበረ። የተከራየነው አዳራሽ የለም። ድርጅቱ ጽህፈት ቤት ባለው አዳራሽ ውስጥ ለመሰብሰባው የተካሄደው ብቻ ነው። ለሁለት ቀን ብቻ የቆየ ነው በጣም ት በሆነ ወጪ ነው። እንዲያውም ሌሎቻችን በደባል በመኖሪያ ቤታችን በማሳደር ነው ስብሰባውን ያካሄድ ነው እና ከመንግስት ጋር ለማያያዝ የሚደረገው ሙከራ በጣም የሚያሳዝንና ትክክል ያልሆነ ሐሰተኛ ፕሮፓጋንዳ ነው። ከዛ በኋላም ቢሆን ስብሰባ በኋላ ጠይቀን የምንኖርበትን ስጡን፣ ለቤት ኪራይም መክፈል አለብን ልዩ ልዩ ወጪዎች አሉብና ይህ ሰጠን በምንልበት ወቅት ፍቃደኛ አልሆኑም። ስለዚህ በዛ አይነት ሁኔታ ነው። የኢልተርዞንም ቢሆን ከህዝብ ባገኘ ነው፣ ከህዝባችን ጠይቀው ባገኘ ነው ወጪ የተሸፈነ ነው። ቅድም ሲናገሩ የኦነግን በጣም የቆየ የረዥም ጊዜ ታሪክ እንዳለው ገልጸዋል። እውነት ነው። እሱ ነገር ኦነግ በየጊዜው የተለያየ አመራር አባላቱ እየተለዩት የመጣ ድርጅት ይመስላል። በተለያየ ምክንያት ሊሆን ቢችልም ማለት ነው ከገላሳ ዲልቦ ጀምሮ ሁለቱ ሌንጮችን፣ ዲማ ነገው፣ ሀይሉ ጎንፋ፣ ከማል ግልጮ የመሳሰሉት ማለት ነው እና ሁሉም በተለያየ መንገድ በቅራኔ የወጡም ጭምር አሉበት እና አሁንም የዛ መከፋፈል ታሪክ ሂደት ይመስል በአንድ ወቅት እንዲያውም የትኛው ኦነግ ነው የሚል አይነት ነው እና ምንድን ነው እዚህ ላይ ያሉት የእርሱ አስተያየት እንግዲህ፣ ይሄ በቅርበት ለማያውቀው አስቸጋሪ ሊሆን ይችላል። በእርግጥ እኛ ስብሰባ ስና አብዛኛው የማዕከላዊ ኮሚቴ አባል የተሳተፈበት ስብሰባ ነው። ይህ ስብሰባ የራሱ ውሳኔ አስተላልፎ ተናስተዋል። ከዛ በኋላ ነው እነዚህ ምስርኮች የተነሱት። ይሄንን ውዝግብ እንዲከሰት ያደረጉት ወገኖች ደግሞ በቁጥር በጣም ጥቂቶች ናቸው። አራትና አምስት የማዕከላዊ ኮሚቴ አባል ተሰብስበው ስብሰባ ማድረጋቸውንም በግልጽ አና ስብሰባ የሚደረገው እዚህ ነው ስብሰባ ማድረጋቸውን አናቅሙ። በቴሌፎን ይሆናሉ የተነጋገሩት፣ እንደዛ ነው የምንገምተው። አራት እና አምስት የማዕከላዊ ኮሚቴ አባላት አምስት የስራ አስፈጻሚ ኮሚቴ አባላትን እና አንድ የማዕከላዊ ኮሚቴ የማባረር መብት የላቸውም አንድ ሁለተኛ ደግሞ ስብሰባው ከድርጅቱ ስርአትና ደንብ ውጪ ነው። አንድ የማዕከላዊ ኮሚቴ ስብሰባ የሚደረገው በስርአት ፈጻሚ ኮሚቴዎች ሲወሰንና ሲጠራ ብቻ ነው። ከዛ እውቅና ውጪ የተደረገ ስብሰባ ነው ማለት ነው። በቁጥርም አናሳ ብቻ ሳይሆን ህጉንና ስርአቱን ተከትሎ ያልተካሄደ ስብሰባ ነው። ስለዚህ በምንም መልኩ ህጋዊ ሊሆን አይችልም፣ ተቀባይነት ሊኖር አይችልም። ሆን ተብሎ ውዥምብር ለመዝራት የተፈጠረ ድርጊት መሆኑን ነው የምንገነዘበው። ህዝባችንም ይህንን ይረዳልናል ብለን እናምናለን። ከዛ የስራ አስፈጻሚ ኮሚቴ አሁንም ቢሆን ስራ ላይ ነው። አብዛኛው ማዕከላዊ ኮሚቴ ከዚህ ከስራ አስፈጻሚ የሚደርሰውን ትዕዛዝና በመመሪያ እየተቀበለ እየተገበረ የሚገኝበት ሁኔታ ነው ያለ እና የስራ አስፈጻሚ ኮሚቴ ደግሞ በምክትል ሊቀመንበሩ ነው የሚመራው። መታወቅ ያለበት ግን የድርጅቱን ስራ ሆን ብሎ ለማደናቀፍ የተሸረቡትን ሴራ ህግ ላይ በመመርኮዝ ሊቀመንበሩን የስራ አስፈጻሚ ኮሚቴው ህግ ላይ በተመሰረተ ከስራ አግደዋቸዋል። ይህም እንግዲህ አንድ ሊቀመንበር ከስራ የማገድ መብት ያለው የስራ አስፈፃሚ ኮሚቴ አባል ከሆነ ነው ማለት ነው። ስንት የስራ አስፈጻሚ አባል ነው ያላችሁ? በአጠቃላይ ስምንት የስራ አስፈጻሚ ኮሚቴ አባላት ናቸው ያሉት። ስምንቱ አምስቱ ብቻ ናቸው ስራ ላይ ያሉት። አምስቱ ያሉትም እንግዲህ በነሱ አገላለጽ ከስራ ታግደዋል ነው። አሁን እንግዲህ አምስቱን ስራ አስፈፃሚ ኮሚቴ አባላት ያባረሩት አራት እና አምስት የሆኑ የማዕከላዊ ኮሚቴ አባላት ናቸው ማለት ነው። አሁን የህግና የስነስርዓት ቁጥጥር ኮሚቴ የተቀመጠ የጊዜ ገደብ አለ? ምንድን ነው የሚጠበቀው? ከአሁን በኋላ የስነ ስርዓትና ቁጥጥር ኮሚቴው ያለውን ሁኔታ አጣርቶ መርምሮ የውሳኔ ሀሳቡን ለማዕከላዊ ኮሚቴ የማቅረብ እርምጃ እንዲወሰድ መብት አለው። ከዛ ውጭ ደግሞ ውሳኔ የሚሰጠው ጠቅላላ ጉባኤ ስለሆነ እዛ ላይ ነው የሚቀርበው ማለት ነው። በበኩላችን ይህ ተፈጻሚ እስኪሆን ድረስ ያለን ምርጫ ወይም ማድረግ የምንችለው የድርጅቱን ማስቀጠል ነው የሚሆነው። በጣም አመሰግናለሁኝ። እሺ፣ አመሰግናለሁ በጣም። አቶ መሐመድ ረጋሳ ከአቶ ዳውድ ጋር ያሉ ሲሆን የድርጅቱ ጊዜያዊ ቃል አቀባይ ናቸው። የህግና የሥነ ስርዓት ቁጥጥር ኮሚቴው ያወጣውን ደንብ ላለመተላለፍ ለአብዛኞቹ ጥያቄዎች መልስ ለመስጠት አለመፈለጋቸውን ገልጠውልናል። ለትንሽም ጊዜ ቢሆን አብረውን ቆይተዋል። አቶ መሐመድ ረጋሳ እርስዎ የግንባሩ ቃል አቀባይ ኖት? አሁን የግንባሩ ጊዜያዊ ቃል አቀባይ። ሰሞኑን በኦነግ አመራር አባላት መካከል ልዩነት መኖሩ ሲነገር ሰንብቷል። አሁን የተሻሻለ ነገር አለ? ምን ደረጃ ላይ ነው ያለው? በኦሮሞ ነጻነት ግንባር መካከል የእናንተ እና የኦነግ የሚል የለም የኦሮሞ ነጻነት ግንባር ብቻ ነው ያለው። ይህንን ላረጋግጥልህ እወዳለሁ። በኦሮሞ ነጻነት ግንባር መካከል ህግና ስነስርዓትን የተመለከተ ችግሮች እንዳሉ ሁሉም የሚያውቀው ነው ማለት በመገናኛ ብዙኃንም በተለያየ አጋጣሚ ሲገለጽ ነበር እና ይህንን ጉዳይ ደግሞ የያዘው የድርጅቱ የህግና የቁጥጥር ኮሚቴ ነው እና ይሄውን ያለው የህግና ቁጥጥር ኮሚቴው መግለጫ እንዳይሰጥ፣ ስብሰባም እንዳይደረግ አዟል የሚል ነበረ። ትክክል ነው። አሁን ደረጀ እንደ ድርጅቱ ጊዜዊ ቃል አቀባይ መረጃ ብቻ ለሰጠህ ነው እንጂ እንደ መገናኛ ብዙኃን ምንም አይነት ቃለመጠይቅ እንዳይካሄድ ምንም አይነት መግለጫ ማብራሪያ ሌላም ስብሰባም ይሁን ምንም የድርጅቱ ህግና ቁጥጥር ኮሚቴ አስፈላጊውን ምርመራ አድርጎ ውጤቱን እስከሚያሳውቅ ድረስ የትኛውም የድርጅቱ አመራር አካልም ይሁን አባል ምንም አይነት እንቅስቃሴ እንዳያደርግ ይህንን በተመለከተ ብለዋል እና እኔም ይህንኑ በማክበር ነው መግለጫ ከመስጠት እቆጠባለሁ ያልኩ ማለት ነው። ሌላው ወገን ስብሰባም ያደርጋል፣ መግለጫም እየሰጠ ነው እና እሱ ላይ እርሶ አስተያየት ምንድን ነው? እኔ አሁንም ነግሬ ያለው በሚገባ ላረጋግጥልን መወደው እኔ በድርጅቱ ህግና ቁጥጥር ኮሚቴ የተላለፈውን መመሪያ ነው የምቀበለው፣ እንደ ድርጅቱ የአመራር አካልም ጊዜያዊ ቃል አቀባይም ማለት ነው። የኦሮሞ ነጻነት ግንባር ህግና ስነስርዓት አለው። የህግና ስነስርዓቱን ውጤት ቁጥጥር ኮሚቴ እስከሚያሳውቀን ድረስ እንጠብቃለን። ምንም አይነት ማብራሪያ፣ መግለጫ፣ ስብሰባ አናካሄድም። ስራው ግን ይቀጥላል። አሁን ምክንያቱም አቶ ዳውድ ምንም አይነት ቀደም ሲል እንደነበረው አይነት እገዳ ውስጥ ስላሉ ሌሎችም እንቅስቃሴዎችም በተቻለን መጠን እየተንቀሳቀስን ያለ ነው። አንዳንድ የግድ ድርጅቱ አመራር አካላት ህግ ስለጣሱ እኛ ሌሎቹ የተቀሩት አባላት መጣት አለባቸው የሚል እምነት የለንም። የጣሱትም በህግ ይጠየቃሉ። ያንንም የህግና ቁጥጥር ኮሚቴ የሚያሳውቀውን ውጤት እንጠብቃለን። ስለዚህ ነው ከመግለጫ እንቆጠባለን ያልኩ። ምናልባት የሁለታችሁን ወገኖች በሚመለከት መግለጫውን ላይ ሰጡ ይችሉ ይሆናል። ግን ከዛ ውጪ ቀደም ሲል ለምሳሌ አቶ ዳሁድ ለሁለት ሳምንታት ያህል ከቤታቸው እንዳይወጡ ታግደው መቆየታቸው ታወሳል። አሁንም እንደዛው በገደብ ውስጥ ነው ያሉት ወይስ እንደ ልባቸው መንቀሳቀስ ችለዋል? ይገባሃል መሰለኝ። እንደዚህ የፈለኩት ለአድማጮችህም ለአድማጮቻችንም እና የህግና ቁጥጥር ኮሚቴው ምንንም በተመለከተ መግለጫ እንዳይሰጥ ብሎ ነው ለድርጅቱ አመራር አካላት ያሳወቀው። ይሄኛው ወገን ያኛው ወገን ብሎ የለየው ነገር የለም እና በምንም ጉዳይ ላይ ለጊዜው መግለጫ ከመስጠት እቆጠባለሁ። ለመረጃ ያህል ግን መረጃ እንዲሆን በአሁኑ ሰዓት የድርጅታችን ሊቀመንበር አቶ ዳውድ ሂብሳ በምንም አይነት እገዳ ውስጥ የሉም ቤታቸው። እኔም ሆንኩ ሌሎቹ የድርጅት አመራር አባላት እና ሌሎችም አባላት ሰራ አባላት ማለት ነው። ለስራ ጉዳይ አስፈላጊ በሆነበት ጊዜ ባሉበት ቦታ ሄደን በአካል እናገኛቸዋለን። ያውም ደግሞ በቴሌፎኑም ይሁን በሌላው የመገናኛ ሲስተም እናገኛቸዋለን እና ስራ በዚህ መልኩ እየተካሄደ ነው ያለው። ምንም እገዳ የለም። ይህንኑ ላረጋገጥልህ እወዳለሁ። እንደ መረጃ ቀደም ሲል ለምሳሌ አቶ ዳውድ ላይ እቀባው ተጥሎ በነበረበት ተመሳሳይ ቀን ስብሰባ ተካሂዶ ነበረ እና መገጣጠሙ ጥያቄ አስነስቷል። አቶ ዳውድም ቀደም ሲሉት መገናኛ ብዙሃን በሰጡት መግለጫ ጣልቃ ገብነት በተለይ ከመንግስት በኩል ሊኖር እንደሚችል ፍንጭ ሰጥተዋል። በዚህ ጉዳይ ይስማማሉ እርሶ? ይህንኑ በተመለከተ ጠቅላላ ጉዳዩን በተመለከተ መግለጫ ከመስጠት እንቆጠባለን፣ ለጊዜው። ምክንያቱም ይህንን በተደጋጋሚ መግለጫ ከመስጠት እንቆጠባለን የሚለውን ቃል የምነግርህ የድርጅቱን የህግና ስነስርዓት ወይም የህግና ቁጥጥር ኮሚቴ መመሪያ በመቀበል ነው። ስለዚህ በምንም ጉዳይ ቀደም ሲል በሆነው ጉዳይም ይሁን አሁን እየሆነ ባለው ጉዳይ ላይ መግለጫ ከመስጣት እቆጠባለሁ። እንደ መገናኛ ብዙሀን የሚጠበቅብህን ድርሻ ለመወጣት በምታደርጉት ጥረት ላደንቃችሁ እወዳለሁ። ጥሩ ጥረት ለምታደርጉት ገንቢ ስራም እንደምትሰሩ ተስፋ አደርጋለሁ። ለጊዜ በጣም አመሰግናለሁ። ወቅቱ ደርሶ ደግሞ ተጨማሪ ማብራሪያ በሚሰጥበት ጊዜ ላይ ደግሞ ተመልሰን እንደምንገናኝ ተስፋ አደርጋለሁ። አመሰግናለሁ። እሺ፣ አማካን ጊዜ አመሰግናለን። በድርጅቱ ውስጥ የተፈጠረውን ችግር አጥንቶ ለጠቅላላ ጉባኤም ሆነ ለማዕከላዊ ኮሚቴ የተጠናከረ ሪፖርት እንደሚያቀርብ ተስፋ የተጣለበት የህግ የስነስርዓትና የቁጥጥር ኮሚቴ ሰብሳቢ አቶ አለማየሁ ዲሮ ሁኔታዎችና ልዩነቶችን ማጋጋል እንደማይገባ ይናገራሉ። የመጨረሻው ቆይታችን ከሳቸው ጋር ነበር። ከዚህ በፊት ያው በቪኦኤ ላይ እንደገለጽኩት እኛ አሁን ጥናቱን እየጨረስን ያለ ነው። የምርመራውን ሁኔታ በህገ ደንቡ መሰረት ጠይቀን ወደ መጨረስ አካባቢ ያለ ነው። እንዳበቃን እናሳውቃቸዋለን ብለን ነበር፣ እና ከዛ ድረስ ብዙም ኮመንት መስጠት ትሩ ላይሆን ይችላል ብዬ እገምታለሁ። ድርጅቶቹም ምንም መግለጫ ከመስጠት ስብሰባዎችን ከማድረግ እንዲታቀቡ የሚል መግለጫ አውጥታችሁ ነበር። አውጥታ ነው፣ እሱን እንዲታቀቡ ብለን ነበረ። እንግዲህ እንደምታዩት ብዙም ነገሮች አሉ። ዋናው ነገር ግን አሁን ነገሩን ከማጋጋል ጥናታችንን ጨርሰን የውሳኔ ሀሳባችንን በሚመለከታቸው ሰዎች ለማቅረብ እየተዘጋጀን ስለሆነ እስከዛ ድረስ በዚህ ብናበቃ መልካም ነው ብዬ አስባለሁ። የተቀመጠ የጊዜ ገደብ አለ፣ እስካሁን መጨረስ ነበረብን። ግን የነግ ሰባ ያለ የነግ ጽህፈት ቤት ዝግ ስለሆነ ሰዎችን እንደልብ አግኝቶ ማነጋገርና መጨረስ አልተቻለም። ተጓዝ ነው እየሰራን ያለነው። በዚህ ምክንያት ትንሽ መጓተት አለ። ለምንድን ነው የተዘጋው? አናውቀውም። ፖሊሶች በጽፈት ቤቱ ፊት ለፊት አሉ። ሰዎች ለመግባት ሲሞክሩ ተመለሱ ነው የተባሉ። ከዛ በኋላ ማን እንደዘጋው፣ እንዴት እንደተዘጋ የኛ ኮሚቴ የሚያውቀው ምንም ነገር የለም። ግን አሁን ማንም ሰው እዛ እየገባ መስራት እንደማይችል ነው የምናውቀው። ሁለቱንም ሳነጋግራቸው ስራቸውን እየሰሩ መሆኑን የገለጹልኝ። የት ሆነው ነው የሚሰሩት? ከመኖሪያ ቤታቸው ነው ካሉበት ቦታ ሆነው እንደሚሰሩ ነው እኛም ኢንፎርሜሽን ያለን። ያኛው ጽህፈት ቤት ግን ያው መዘጋቱ ሁሉ የሚያውቀው ጉዳይ ነው። በጉዳዩ ላይ የመንግስት ጣልቃ ገብነት አለ የሚል አስተያየት ሰምተናል። ልክ ነው። እኛ ጣልቃ ገብነት ይሁን አይሁን የሚጠበቀው በመንግስት ኃይሎች ነው። አሁን ሰዎች እንዳይገቡ የሚደረጉ የመንግስት ፖሊስ ሰራዊት ነው ያለው። ስለዚህ መንግስት ቢሮ ላለመግባት ምክንያት ነው፣ ግን የራሱን ምክንያት የአብሮ መንግስት ጠይቆ መረዳት ይቻላል። እናንተ የምታደርጉትን ማጣራት እና ሪፖርት ካጠናቀቃችሁ በኋላ ምንድን ነው የምታደርጉት? እኛ በሕገ ደንቡ መሰረት ዋናው ለጠቅላላ ጉባኤ ማቅረብ ነው። ከዛ ቀደም ሲል ደግሞ የኦነግ ማዕከላዊ ምክር ቤት ወይም ማዕከላዊ ኮሚቴ ይባላል። ለእነሱም የጥናቱ ውጤት ምን እንደሆነ እና ምን አይነት እርምጃ ቢወሰድ መልካም ሊኛ ስልጣን በዚሁ የተገደበ ነው ሚሆነው። ውሳኔውን ማጽደቅ የሚችሉት የኦነግ ማዕከላዊ ምክር ቤት ሁኔታውን አይቶ አሻሽሎ፣ ምን ብሎ እርምጃ ሊወስድ ይችላል ግን ዋናው የውሳኔ ሰጪ አካል የኦነግ ጠቅላላ ጉባኤ ነው የሚሆነው ማለት ነው። ማን ነው የሚጠራው ጠቅላላ ጉባኤውን? ጠቅላላ ጉባኤውን ሊቀንበሩ ይጠራሉ። ስራ አስፈጻሚው አካል ወይም ደግሞ የኦነግ ምክር ቤት አባላት ተነጋግረው የሚጠሩት ነገር ነው የሚሆነው እሱ። መደበኛ ሲሆን መደበኛ ስርዓቱ አለው። አስቸኳይ በሚሆንበት ጊዜም የአጠራር ስርዓት አለው። በዛ መሰረት የሚመለከታቸው ሰዎች ይጠሩታል ማለት ነው። አባላቱ በእንዲ ያለ ሁኔታ ውስጥ ባሉበት ጊዜ አጠራሩ እንዴት ነው የሚሆነው? ደንቡ ምንድን ነው የሚለው አሁን አባላቱ በምን ሁኔታ ላይ አሉ ብሎ መደምደም ይከብደኛል። ምክንያቱም እኔ አባላቱ አንድ ላይ እንዳሉ ነው የማውቀው። አሁን ድረስ እስከዚህ ሰዓት ድረስ ብዙ ነገሮች ከማስ ሚዲያ ከፌስቡክ የሚሰማቸው ነገሮች እንደተለያዩ ምን እንዳሉ ነገር ነው የሚወራው። ይሄ ነገር ሁለት አይመስለኝም። የማጣረት ሂደት ይሄ ነው። ስለዚህ አንድ ኦነግ ነው ያለው፣ አንድ የስራ ፈጻሚ ነው ያለው፣ አንድ ማዕከላዊ ምክር ቤት ያለው ድርጅት ነው እና ይሄ በምኖርበት ጊዜ ደግሞ የአጠራሩ ሰዓት በህግራቸው ይፈት ስለዚህ በዛ መሰረት የሚሄዱ ይመስለኛል። በጣም አመሰግናለሁ። እሺ እሺ፣ መልካም። ደስታና እንግዶቹን እናመሰግናለን። ስርጭቶቻችንን በዌብሳይታችን መከታተል ለምትፈልጉ አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክ አት ቪኦኤ አምሃሪክ፣ በትዊተርም እንዲሁ ሃሽታግ ቪኦኤ አምሀሪክ ብላችሁ ፈልጉን፣ ተከተሉን። ስርጭቶቻችንን ከኦዲዮ ናው በተጨማሪ በእጅ ስልካችሁ ቪኦኤ ሆርን ዶት ሞቢ ላይ ታገኙታላችሁ። አስተያየቶቻችሁን አካፍሉ፣ ተወያዩ፣ ተነጋገሩ። ወደ ተከታዩ ዘገባ እንለፍ። ኬንያ ድንበሮቿን ለተጓዦች ክፍት ማድረጓን ተከትሎ ድንበር ላይ ባለው የቦረና ዞን የኮቪድ-19 ተያያዦች ቁጥር ጨምሯል። የቦረና ዞን ጤና መምሪያ እንዲሁም የሞያሌ ሆስፒታል የጤና ባለሙያዎች በሁለቱ ሀገሮች፣ ከዚህ ቀደም የነበረው የሰዎች እንቅስቃሴ ገደብ መነሳቱ ለዚህ አስተዋጽኦ አድርጓል ብለዋል። ገልሞ ዳዊት ተጨማሪ አለው። የቦረና ዞን ጤና መብሪያ ምክትል ኃላፊ አቶ ሞሉ ዲማ በኬንያ የዛሬ ሁለት ሳምንት ሐምሌ 25 2012 ዓ ም የተወሰደው ማሻሻያ በዞኑ የኮሮና ተጠቂዎች ቁጥር እንዲጨምር አድርገዋል ብለዋል። አቶ ሞሉ የኦሮሚያ ክልል በቦረና ዞን በኩል ከጎረቤት ኬንያ ጋርስ ድንበር ስለሚጋራ በበሽታው የተጠቁ ሰዎችን ጨምሮ ሌሎች በርካቶች የእንቅስቃሴ እገዳው ከተነሳ ወዲህ ወደ አገር መመለሳቸውን ገልጸዋል። የዞን ጤና መምሪያ ምክትል ኃላፊው ሰዎች በተለይ በሞያሌና ና በሚኦ በኩል ወደ አገር እየተመለሱ መሆናቸውን ገልጸው ቢሮው ለተመላሾቹ ምርመራ እያደረገ ነው ብለዋል። ዶክተር ገዛኝ ሼቴ የሞያሌ ሆስፒታል ሜዲካል ዲሬክተር ናቸው። እሳቸውም የኬንያ መንግስት ውሳኔን ተከትሎ በድንበር አካባቢ ስላለው ሁኔታ እንዲህ ይላሉ። ቀደም ሲል የኬንያ መንግስት ሎክዳውን አውጆ ነበር እና ትራንስፖርት እንቅስቃሴ የሰው ከአንድ ቦታ ወደ ሌላ ቦታ የምንቀሳቀስበት ፕላስ ደግሞ ትራንስ ካውንትሪ ከኬንያ ወደ ኢትዮጵያ የሚገቡት ሰዎች ቁጥር ሊሚትድ ሆኖ ነበረ። አሁን ግን ያ ነገር ተለቆ ነበረ ኢንቢትዊን። ከዛ የተነሳ ብዙ ሰዎች ከኬንያ ወደ ኢትዮጵያ የሚገቡት ቁጥራቸው በጣም እየጨመረ ነበረ። ይሄ ደግሞ ኮቪድ ናይንቲን ትራንስሚሽን ትልቅ ሚና ነበረው። ስፔሻሊ ከዛ የሚመጡ ሰዎች በየወረዳው ላይ ለጊዜው ማቆያ ውስጥ ሲቆዩ ነበረ። ከዛ ውስጥም ሳምፕል ተልቆላቸው ፖዘቲቭ የሚሆኑት ሰዎች ቁጥር በጣም ብዙ ነበረ። በዚህ በኩል የ ኮቪድ ናይንቲን ትራንስሚሽን ኮንትሪቢሽኑ ሀይ ነበረ ማለት ነው። እያከምን ያለኑ በአጠቃላይ እስከ በአጠቃላይ እስከዛሬ ድረስ የገቡት ዘጠና አንድ ናቸው። ነገር ግን እነዚህ ሁሉም ትሪትመንት ሴንተር ውስጥ አሉ ማለት አይደለም። ወደ አርባ አንድ አርባ ሁለት የሚደርሱ ሰዎች ወጡ አሉ አጋጭሞ ማለት ነው። አሁን ውስጥ ያሉት ወደ አርባ ስድስት አርባ ሰባት ይሆናሉ። ዶክተር ገዛኝ በተለይ በቦረና ዞን ወረዳ በሽታው የተገኘባቸው ሰዎች ብዙዎቻቸው ከጎረቤት ኬንያ የመጡ መሆናቸውን አክለው ተናግረው ከእነሱ ውስጥ በአስጊ ሁኔታ ላይ ያለ የለም ብለዋል። የሞያለ ወረዳ አስተዳደር በድንበር አካባቢ ስለሚደረግ እንቅስቃሴ እየተከታተለ መሆኑን ገልጸዋል። የወረዳው ኮሚኒኬሽን ጽህፈት ቤት ተወካይ አቶ ብራኑ ጎና በኬንያ የሰዎች እንቅስቃሴ እገዳ መነሳቱን ተከትሎ በጎረቤት ኦሮሚያ ክልል እየጨመረ የመጣው የኮሮና ተጠቂ ቁጥር አስተዳደሩን እያሳሰበ ነው ብለዋል። ከነጭፎ ቃሚላሉ ቤሲስኔ ጅረ ዋን ወሊ መሪን ገመገማ ንሰር ካ ጎድነት መሪን ንዲገፈ እርጋን ገመገማንጩፍ ዳርቤ ጅረ ይህንን ሁሉ ጉዳዩ የሚመለከታቸውን አካላት አሳውቀናል። በዞን በኦሮሚያ ደረጃ ምክክር ተደርጎ መንግስት ከህዝብ ጎን እንዲቆም ተጠይቋል። በይበልጥ በበሽታው የሚጠቁ ሰዎች ቁጥር ከጨመረ በሽታው የተገኘባቸው ሰዎች ቤታቸው እንዲቆዩም ሰዎችን እያስተማረንን እኛ ባለን አቅም እየሰራንን ይላሉ። ተወካዩ አቶ ብርሃኑ በሁለቱ አገሮች ድንበር አካባቢ የሚደረግ ህገወጥ እንቅስቃሴን ለመቆጣጠርም የወረዳ አስተዳደር ከጸጥታ ኃይሎች ጋር የድንበሩ መስፋት ሁኔታውን ሙሉ በሙሉ በቁጥጥር ስር እንዳይሆን አድርጎታል ብለዋል። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ። ዝግጅታችን ለዛሬ ተጠናቀቀ። በሁሉም ስፍራ ባሉ መላ ባልደረቦቻችን እና በቴክኒክ መሀንዲሶቹ ስም የምሰናበታችሁ ጽዮን ግርማ ነኝ። መልካሙን ሁሉ እንመኛለን። ከእኛ ጋር ስላመሻችሁ እናመሰግናለን። ሰላም፣ በደህና ደሩ።